ባለፉት ጥቂት ሳምንታት ውስጥ የሶማሊያው ደፈጣ ተዋጊ ቡድን አሸባብ በሶማሊያ የተለያዩ ክፍሎች ጥቃት መጣሉንና ውጊያ መክፈቱን አጠናክሮ ቀጥሏል። በነዚህ ጥቃቶችም ጥቂት የማይባሉ ሰላማዊ ሰዎች በሶማሊያ የአፍሪካ ህብረት ሰላም አስከባሪዎች፣ እንዲሁም የሶማሊያ ወታደሮችና የአሸባብ ሚሊሻዎች ሕይወት ጠፍቷል፣ ንብረቶችም ወድመዋል። ከቅርብ ጊዜዎቹ የአሸባብ ጥቃቶች መካከል ደቡብ ሶማሊያ ውስጥ በሚገኝ የአፍሪቃ ህብረት የጦር ሰፈር ላይ ባለፈው አርብ የተጣለው ጥቃት አንዱ ነው። በዚህ ጥቃትም ከ50 በላይ ሰላም አስከባሪዎች መገደላቸው ተዘግቦ ነበረ። ይሁንና የዶችቬለ የመቀድሾ ተባባሪ ዘጋ ጋቢ መሐመድ ኦማር ሁሴን እንደሚለው አሁን የሟቾቹ ወታደሮች ቁጥር ከተነገረው በላይ ነው። ሌጎ በተባለው ከሶማሊያዋና ከተማ ከመቋድሾ በስተ ምዕራብ 120 ኪሎ ሜትር ርቀት ላይ በሚገኘው ወታደራዊ ጦር ሰፈር በተለይ የቡሩንዲ ሰላም አስከባሪዎች በነበሩበት ስፍራ ከሶስት ቀናት በፊት ጥቃት ደርሷል። በአካባቢው የነበሩት ወታደሮች አንድ መቶ ይሆናሉ ቅርብ ጊዜ ከአካባቢው የወጡ ዘገባዎች ቢያንስ ሰባ ያህል ወታደሮች መገደላቸውን፣ ሰላሳው ደግሞ ወደ ጫካ መግባታቸውን ያመለክታሉ። የአልሸባብ ጥቃት እየተከታተለው በተለይ የሙስሊሞች ጾም ረመዳን ከገባ በኋላ ነው። መሐመድ እንደሚለው በዚህ ጊዜ የአሸባብ ጥቃት ተጠናክሮ የቀጠለበት ምክንያት አንድ ነው። ዋነኛው ምክንያት ልንል የምንችለው የሶማሊያ ከፍተኛ ባለስልጣናት ህዝቡ የሮመዳንን ጾም በሰላም እንዲያሳልፍ እናደርጋለን ሲሉ ይናገራሉ። አሸባብ ደግሞ የባለስልጣናቱን ንግግር የሚቃረን እርምጃ ይወስዳል። አሸባቦች በሮመዳን ጥቃት ማድረስ በፈጣሪ ፊት ከፍተኛ ዋጋ ያስገኛል ስለሚሉ ከሌሎች ጊዜያት ይልቅ በዚህ ጊዜ ጥቃት ይፈጽማሉ። ከቅርብ አመታት ወዲህ አሸባብ መዳከሙ ነበረ፣ ተደጋግሞ የሚሰማው አሸባብ፣ አሁን በሶማሊያ ተከታታይ ጥቃት ለማድረስ ያበቃው ምን ይሆን? ይህስ እንደገና የመጠናከሩ ምልክት ይሆን? ከመንግስትም የደህንነት ስለላ በላይ ቀድሞ ሄደዋል ማለት ይቻላል። ምክንያቱም የመንግስት ወታደሮች ሌትተቀን እየተዘዋወሩ ጥበቃ ቢያደርጉም እነዚህ ኃይሎች የአጥፍቶ መጥፋትና ሌሎች ተመሳሳይ ጥቃቶችን መጣል ችለዋል። አንዳንድ ጊዜ ግን የአሸባብ ጥቃቶች ሊከሽፉ ይችላሉ። ሆኖም ለምሳሌ ሁለት ጥቃቶች ማክሸፍ ቢቻል አሸባቦች ስምንት ጥቃቶችን ሊያደርሱ ይችላሉ። በመሐመድ እምነት በሶማሊያ ለአሸባብ ጥቃት መጠናከር አስተዋጽኦ ያደረገ ሌላ ምክንያት አለ። እነዚህ ሰዎች ከቀን ወደ ቀን እየተጠናከሩ በመሄድ ላይ ናቸው። በሶማሊያ ግልጽ ያልሆኑ እንቅስቃሴዎች አሉ። እንደሚመስለኝ ራሱን እስላማዊ መንግስት ብሎ የሚጠራው አይኤስ የተባለው ቡድን እየተጠናከረ መሄድ አንዱ ምክንያት ሊሆን ይችላል። ምክንያቱም የአሸባብ ኃይሎች ባለፉት ሁለትና ሶስት ወራት አይኤስ እየተጠናከረ ከሄደ በኋላ እየበረቱ የሄዱ ይመስላል።